የአማራ ልዩ ኃይል እና ሌሎችም የጸጥታ አካላት የተሰጣቸውን የመልሶ ማጥቃት ትእዛዝ ተግባራዊ በማድረግ እየተወሰደ ባለው እርምጃ ተወረው የነበሩ የአማራ አካባቢዎችን መልሶ እየተቆጣጠረ እንደሆነ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ለዶች ብሌ ተናግረዋል። ሚኒሻ ኃይላችንና የልዩ ኃይል ፖሊሳችን ጨምረን በማስተባበር የመከላከል ስራ ላይ ነው የሰነበት ነው። ትላንትና ጀምሮ ወደ ማጥቃት እንድንሸጋገር በቀጥታ ለልዩ ኃይላችንና ለሚኒሻችን ትእዛዝ የተሰጠበት እንደነበረ ገልጨ ነበር። ይሄ በዚህ መሰረት ተግባራዊ እየሆነ ነው ያለው። በመሆኑም የጁንታውን ቡድን ወደነበረበት የመመለስ ስራ እየተሰራ ነው ያለው የአጠቃላይ ውጤቱን ስራችን አጠቃለል አጠቃለን የምን ገልጽ ነው የሚሆነው። ዞሮ ዞሮ ግን ሰራዊታችን፣ ልዩ ኃይላችን፣ ሚኒሻችን በድል እየተጓዘ እንደሆነ ግን በዚህ አጋጣሚ ለማህበረሰቡ መግለጽ ነው የምፈልገው ማለት ነው። የህወሓት ጥቃት በአማራ ክልል ተወስኖ እንደማይቀርና ኢትዮጵያን ለማፈራረስ እንደሚሰራ በዓለም አቀፍ ሚዲያዎች ጭምር ያረጋገጠው ነው ያሉት አቶ ግዛቸው፣ ይህን ሴራ ለመበጣጠስ ሌሎች ክልሎችም የጸጥታ ኃይሎቻቸውን ወደ አማራ ክልል እየላኩ እንደሆነ አስረድተዋል። የኦሮሚያ ብሔራዊ ክልላዊ መንግስት እና የሲዳማም ብሔራዊ ክልላዊ መንግስት ልዩ ኃይላቸውን እየላኩ ያሉት በአንድ በኩል የህወሓት ትግራይ ላይ አጎረቤት በመሆናችን ምክንያት ለወንድምና እህት ክልሎቻችን ለኢትዮጵያ ብሔር ብሔረሰቦች እና በተወካዮች ምክር ቤት ጭምር አሸባሪ ቡድን ተብሎ የተፈረጀ የጋራ ጠላታችን ስለሆነ ግጭቱ በቀጥታ የህዋትና የእሱ ተከታይ ከሆኑት ጋር እና ከኢትዮጵያውያን ጋር ስለሆነ እነዚህ ኃይሎች ደግሞ በራሳቸው በተጨባጭም በቃላቸውም ጭምር ኢትዮጵያ እናፈርሳለን በቅርብ ቀን እያሉ ነው የሚሰብጉት ሌሎች ክልሎች በሙሉ ለውጡንም የተቀበሉ በሉ ክልሎች ስለሆነ እሱን ለመዋጋት ወዲያውኑ ምላሽ ሰጠዋል። አሜሪካና አንዳንድ የአውሮፓ ሀገራት ህዋት በማይካድራ በቅርቡ ደግሞ በኤርትራውያን ስደተኞች ላይ ግድያና ማፈናቀል ሲያ ሲያደርስ፣ አንድም ቃል ሳይናገሩ በኢትዮጵያ ላይ ጫና ለማድረግ የሚደረገው ጥረት ግን ተገቢ እንዳልሆነም ተናግረዋል። ውጭ ኃይሎችን በተመለከተ በተለይ አሜሪካ፣ ምዕራባውያን ትነግ እንደፈለገ በማይካድራ ከ1200 ዜጎች በላይ በግፍ ሲጨፈጭፍ፣ አሁን ከሰሞኑ የአንድ ወገን የተኩስ አቁም ስምምነት ከተደረገ በኋላ ጭምር ኤሪትራዊያን የሚገኙበትን ካምፕ ድረስ በመሄድ ኤሪትራዊያንን ሲጨፈጭፉ፣ ሲያፈናቅሉ፣ ተከዜን ተሻግረው መጠው የሚያገኙትን ሲገሉ፣ ሲዘርፉ፣ ምንም አይነት ድምፅ አያሰሙም። ለማንነታችን ላይ የመጣብንም ለመከላከል ነው ወደ ውጊያ እየገባን ያለው። ይሄ አጠናቅረ ነው ንቀት። ምንም ፈርተን ወደኋላ ኋላ አንልም። ምንም ቢሆን በተለይ ምዕራባውያን ከዚህ ቢታቀቡ በጣም መልካም ነው እንላለን። ይህ በእንዲህ እንዳለ ሰሞኑን ጦርነት በተካሄደባቸው አካባቢዎች ተፈናቅለው በቆቦ የሚገኙ ወገኖች ችግር ላይ መሆናቸውን አመልክተዋል። በተለያየ ቤተሰብ አሉ በእንግዲህ አሁን እነሱ ከማን ቤት ከማን ቤት እንደሆነ በየዘመድ ቤት እና ያው በዘመድ ቤት ነው ዘመድ የሌለው የት እንደገባ አይታወቅም ብዙ አሁን በየቤተሰብ ያው ስለግፋት እናቶች ህጻናት ፈርተውናሉ ያው ወይዘሮ ከፌዴራል መንግስቱም ከክልልም ያው እኛ የራሳችን ሕይወት አድነ እየሰራ ነው እንጂ ምንም ነገር የጨበጥ ነው ነገር የለ። አንድ የራያ አማራዊ የወሰንና ማንነት አስመላሽ ኮሚቴ አመራር ለዶቼ ቤል እንዳሉት ተፈናቃዮች በየዘመዱ ተጠግተው እንደሚገኙና አሁን እርዳታ ለማቅረብ ያለው ወቅታዊ ሁኔታ አስቸጋሪ እንደሆነ ገልጸዋል። የኮረም ያነማጣ የዋጃ የአማራ ልዩ ኃይል ከወጣ እንደ ማይካድራ እኛ አንሆንም፣ አብረን እንወጣለን ብሎ ህዝብ ደግነቱ ወጣ ወጣሉ። እዛ ቆቦ ላይ እንደገና እነሱም እየተቀበልን ፖለቲካ ላይ እያስገባን ምን እያልን ብቻ ገና አተረፉ እንደ እግዚአብሔር ይመስገን። ከኮረም አለማጣ ዋጃ ምናምን የመጡ ከተማ ውስጥ ያው ቤተሰብ ስላለ ያው እዛው የተዋለተ ስለሆነ ሁሉም ስላለው በየቤተሰቡ ነው። አለም ነው መኮንን ለዶቸቤሌ ራዲዮ ባህር ዳር